ሰላም ጤናስጥልኝ አድማጭ ተመልካቾቻችን። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ የዕለተ አርብ መጋቢት 9 2014 ዓ.ም ምሽት መሰናዶ ጀመረ። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችኋለን። የመጀመሪያው ዘገባችን ወጣቶችና የስነ አእምሮ ችግርን ይመለከታል። ከደረጋቸው ጀምሮ የተፈጠሩ የተለያዩ ችግሮች አሉና በዛ ምክንያት ራስን አለማወቅ፣ የራስን ብቃት አቅም አለመገንዘብ እና በተለያዩ በትንንሽ ነገሮች በቀላሉ ተስፋ መቁረጥ። የሰማችኋቸው የስነ ልቦና ባለሙያ የሆኑትን አቶ ቢኒያም ከድርን ነው። ከእሳቸው ጋር በምሽቱ ስለ ለወጣቶችና የስነ አይምሮ ችግሮች አንስተን ተወያይተናል። በሌላ በኩል ደግሞ በስደት ህይወት ላይ ረዥም ጊዜ ያሳለፈችውና አፍሪካውያን የስደት ህይወታቸው ምን ይመስላል የሚለውን ለማሳየት ስትል በእንግሊዝኛ ቢዮንድ ዘ ሰንራይዝ የሚል መጽሐፍ ከጻፈችው ኤልሳቤት አደመቀም በዚህ ምሽት እንግዳ አድርገናታል። ከእሷም ጋር ቆይታ ይኖረናል። ሌሎች ጥንቅሮችንም ይዘናል አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው መሰናደውን በመምራት ንጉሱ ታምሬ በምስልና ድምፅ ምህንድስና ነው እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማቸዋል አመሰግናለሁ ኤደን የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጀርመን ሀገራቸውን እንድትረዳ ተማጸኑ ፕሬዚደንቱ ትናንት ሐሙስ ለጀርመን ፓርላማ ባደረጉት ንግግር አውሮፓ ውስጥ በነጻነትና በባርነት መካከል ግንብ የተገነባ ነው ይህ ግንብ ደግሞ ዩክሬን ውስጥ ቦምብ በወደቀና አንዳች ውሳኔ ባልተወሰደ ቁጥር እያደገ የሚሄድ ነው ብለዋል ዜለንስኪ በቪዲዮ አማካኝነት ባደረጉት ንግግራቸው ጀርመን ከሩሲያ ወደ ሀገሯ የተፈጥሮ ጋዝ ማስተላለፊያ ኖርድ ስትሪም ሁለት ግንባታን መደግፏን ከዩክሬን ደህንነት ይበልጥ ለራሷ የኢኮኖሚ ጥቅም አድልታለች በማለት ነቅፈዋል። የዩክሬኑ ጦርነት በቀጠለበት በአሁኑ ወቅት የተሽመደመደውን የኢራን ኒኩሌር ጉዳይ ስምምነት ለማንቀሳቀስ የሚጥሩ ዲፕሎማቶች ድርድራቸውን ቀጥለዋል። እናም አሁን ዩናይትድ ስቴትስ ወደ ስምምነቱ እንድትመለስና ኢራንም የኒኩሌር መርሃ ግብሯን እንድትገድብ ወደሚያደርግ ስምምነት መቋጨቱ የተቃረቡ ይመስላል። ዩናይትድ ስቴትስና የኢራን ባለስልጣናት እንዳሉት ላለፉት 11 ወራት ሲቋረጥ ሲቀጥልም በከረመው የቪየናው ድርድር ከጥቂቶቹ ጉዳዮች በስተቀር በአብዛኛው መፍትሄ አግኝተዋል። ሰሜን ኮሪያ አየር ላይ እንዳለ ፈንድቶ ስብርባሪው ዋና ከተማዋ ፒዮንግያንግ አቅራቢያ ስለተበተነው ሚሳይሏ ድምፅዋን እንዳጠፋች ነች። የመንግስቱ የዜና ማሰራጫዎች ከትናንት በስተያ ስለደረሰው አደጋ ምንም አልተናገሩም። ሚሳይሉ ከትልቁ የሀገሪቱ አውሮፕላን ጣቢያ በተተኮሰ በጥቂት ጊዜ ውስጥ አየር ላይ መፍንዳቱን የደቡብ ኮሪያ የጦር ኃይል አስታውቋል። ሚሳይል የወደቀው ሰው የሚኖርበት አካባቢ ይሁን አይሁን አልተገለጸም። በሱስ አስያዥ ዕጽ መድኃኒት፣ የጦር መሳሪያ በድብቅ በማስተላለፍ ክስ ዩናይትድ ስቴትስ የምትፈልጋቸው የቀድሞ የሆንዱራስ ፕሬዚደንት ተላልፈው እንዲሰጧት የሀገራቸው ዳኛ ወሰኑ። የቀድሞዋ ፕሬዚደንት ሁዋን ኦርላንድ ሄርናንዴዝን የሆንዱራስ ፖሊሶች ዋና ከተማዋ ቴጉሲጋልፓ ከሚገኘው መኖሪያ ቤታቸው አስረዋቸዋል። ሄርናንዴዝ ክሱን አስተባብለዋል። ይግባኝ እንደሚሉም አስታውቀዋል። በስተ መጨረሻም ከትናንት በስቲያ ከባድ የመሬት ርዕደት የመታው የሰሜን ምስራቅ ጃፓን ነዋሪዎች የደረሰውን ጉዳት መገምገምና ፍርስራሹንም ማጽዳት ተያይዘውታል። የመሬት ነውጡ እስካሁን በታወቀው አንድ ሰው ሲገደል፣ አውራ ጎዳናዎችን አፈራርሷል፣ ፈጣን ባቡሮችን ከሀዲዳቸው አሽቀንጥሮ ገልብጠዋል። ከሁለት ሚሊዮን በላይ ሕዝብ ኤሌክትሪክ ኃይልም ተቋርጦበታል። እንደ አውሮፓውያን አቆጣጠር በ2011 ከባድ ነውፅና ሱናሚ በተመታችውና የኒውክሌር አደጋ በተቀሰቀሰባት ፉኮሺማ ከተማ አቅራቢ የደረሰው ርዕደት እስከ ዋና ከተማዋ ቶኪዮ መሰማቱም ተዘግበዋል። Go, go, and be not be away. ዜናዎቹ ጋር የሰማችሁት ሀብታሙ ስዩምን ነበረ። ለዜናዎቹ እናመሰግናለን። አሁን ወደ ዕለቱ ዘገባዎች የምንሻገርበት ሰዓት ላይ ይደርሰናል። ከዛ በፊት ግን ዝግጅቶቻችንን በምን መልኩ እንደምትከታተሉ እናስተዋወቃችሁ። ዝግጅቶቻችንን በሬዲዮ ቴሌቪዥን፣ ኢትዮሳት ሳተላይት ላይ እንዲሁም ደግሞ በቪ አምሃሪክ የፌስቡክ ገጽ እና ድረ ገጽ ላይ ታገኛችኋላችሁ። ከኛ ጋር እንድትሆኑ እየጋበዝን ወደ ዘገባዎቻችን እንለን። ወጣቶችና የስነ ልቦና ችግር ወይም ደግሞ ተግዳሮቶች የመጀመሪያው ዘገባችን ነው። ከሰሞኑ እንግዳችን ከነበሩት የስነ ልቦና ባለሙያና የሊሲያ የስነ ልቦና ድጋፍ በጎ ፈቃደኛ አቶ ቢኒያም ከድር ነው የጋበዝ ናቸው። ከእሳቸው ጋር ወጣቶች ምን አይነት የስሜት ለውጦች እንዲሁም ደግሞ የችግሮችን የስነ ልቦና ችግሮችን ያስተናግዳሉ በሚለው ዙሪያ ተነጋግረን ነበረ። ቀጥሎ ይቀርባል። ከቤተሰብ ጋር በሀሳብ አለመግባባት፣ የአቻ ግፊት፣ ማህበራዊ ኑሮ ለመሆን የሚሹትና የሆኑት ነገር አለመመጣጠንና አለመገጣጠም የመሳሰሉት በሙሉ በወጣቶች ሕይወት ላይ ጫናን ይፈጥራሉ። አብዛኛውን ጊዜም የሚያምኑትና ሚስጥራቸውን የሚይዝላቸው እንዲሁም ተገቢ የሆነውን ምክር የሚሰጣቸው ካላገኙ ለተለያዩ የስነ ልቦና ችግሮች እንደሚጋለጡ ባለሙያዎች ይናገራሉ። አቶ ቢንያም ከድር የስነ ልቦና ባለሙያ ሲሆኑ በአሁን ሰዓት ትኩረታቸውን በወጣቶች ላይ አድርገው ይንቀሳቀሳሉ። በአሁን ሰዓት በዋናነት ወጣቶች እየተጋፈጧቸው ስላሉ የስነ ልቦና ችግሮችም እንዲህ ያብራራሉ። መልካም አብዛኛውን ጊዜ በእነዚህ ወጣቶች ሲመጡ ተመሳሳይ የሚደጋገሙ ጊዜ ሁሉናቸው አንደኛው በራስ የመተማመን ማለት አለ ይህ በከፍተኛ ሁኔታ ላይ የሚጠቀስ ነው። ራሳቸውን አለመውደድ፣ ለራሳቸው ያላቸው ግምት ማነስ፣ ካስተዳደጋቸው ጀምሮ የተፈጠሩ የተለያዩ ችግሮች አሉና በዛ ምክንያት ራስን አለማወቅ፣ የራስን ብቃት አቅም አለመገንዘብ እና በተለያዩ በትንንሽ ነገሮች ቀላሉ ተስፋ መቁረጥ፣ ተስፋቸው እንደማይታያቸው አይነት ስሜቶች መግባትና በራሳቸው የመተማመን ማነስ በጣም ከፍተኛ ቦታ ይዛል። ከዛ ለመቀጠል ደግሞ በተለያዩ አጋጣሚዎች ተማሪዎች የመሆን ከፍተኛ ነው ነው ትምህርታቸውን እንዴት ማስኬድ እንዳለባቸው፣ እንዴት ማንበብ፣ እንዴት ማጥናት፣ እንዴት ውጤታማ መሆን እንዳለባቸው በጣም ይቸገራሉ እና በዚህ መንገድ ህዝብ ውስጥ ያሉ ሌላውም የተለያዩ ምክንያቶች ወደ ራሱ አደጋ ለምሳሌ አንዛይት ትራማ ዲስኦርደር ተለያየ አብዛኛውን ጊዜ ስ የደበቋቸው ከቤተሰብ የደበቋቸው ከጓደኞቻቸው የደበቋቸው በልጅነት ጊዜያቸው ያሳለፏቸው ከመምሮች መናገር ለሰው ያልተናገሩት ያስቀምጡት ነገር አሁን ከፍ ጊዜ ጠብቆ በጣም ይረብሻቸዋል እና やっぱりやりたかったのでね、気づきはいいの。 አካላዊ ስነልቦናዊና አካባቢያዊ ለውጦችን ተቀብሎ ማለፍ ትልቁ ስኬት ተደርጎ ይወሰዳል። ወጣቶች ያሉባቸውን ጭንቀቶችና ፍላጎቶችን በቁም ነገር ተወስዶ መልስ የማያገኙና የማይስተናገዱ ከሆነም ወደ ተለያዩ የስነ ልቦና ጭንቀቶችና አልፎም ተርፎም ራስን እስከ ማጥፋት እንደሚደርሱ የቅርብ ጊዜ ተሞክሮች ያሳያሉ። ከዚህ በመነሳት አቶ ቤንያም ቤተሰቦችን፣ መምህራንን እንዲሁም ጓደኛሞች እርስ በራሳቸው ለየት ያለ የባህሪ ለውጥ ሲታይ፣ እንዲሁም ደግሞ ሁኔታዎች ሲቀያየሩ፣ ሁኔታዎችን እያዩ የስነ ልቦና ድጋፍ እንዲገኝ ማገዝ ይገባቸዋል ይላሉ። በማንኛውም ሁኔታ ላይ ሰዎች ይሆናሉ እና የተለያየ ችግሮች ያጋጥሟቸዋል። የሚያዳምጣቸው ሰው ብዙ ጊዜ ከሚመጡት ሰዎች የሚያዳምጣቸው ሰው የሌላቸው የሚረዳቸው ቤተሰብ እያላቸው ጓደኛ እያላቸው ግን ዶሮ ያጡ በጣም ብዙ ሰዎች አሉና በትንሽ በሚሰታ ችግር ምክንያት በጣም አጥበባቸውን አደጋ ላይ በሚወስድ ውሳኔዎችን ሰዎች ይወስናሉ ና አጠገባ ቤተሰቦች ወላጆች ልጆቻቸው እንዲያዳምጡ ወይም በደምብ ያሉበትን የስነ ልቦና ደረጃ ልኞቶቻቸውን እንዲረባቸው ስለሚጠሉ ጓደኛዎች ሊሆን ይችላሉ። የፍላጎት መቀነስ ጓደኛቸው ላይ ሲያየና ምልክት ወይም በፍትነት ሊያዳምጧቸው ችግራቸው እንዲሰማቸው የስነ ልቦና ደረጃቸውን ከፋ ሳይደርስ ራሳቸው ላይ መጥፎ ውሳኔ ከመርሶናቸው በፊት ይደርሱላቸው ይቻሉ። ጆሮ ማዳመጥ፣ ልብ መስጠት፣ ጊዜ መስጠት። ወላጆችን ለልጆቻቸው በጣም ጊዜ መስጠት፣ እያንዳንዱ ህይወታቸው ላይ የሚያሳልጉት ነገር ማዳመጥ፣ በተቻለ መጠን ትንሽ የምንላት ቃል ንግግር፣ ትንሽ የምንሰጣት ጊዜ የሰው ኒዎች የማትረፍ አቅም አላት። ይሄ በዚህ ስራ ብዙ ያየት ይሆናል። ትንሹ የምትል ወርድ ብቻ ከብዙ ውሳኔ የራሳቸውን ከማጥፋት፣ ራሳቸውን ከመጉዳት፣ ሰውን ከመጉዳት ውሳኔ ይመለሳቸዋል ና ፍድን ማዳመጥን ሰዎች ማዳመጥ ሰዎች ሲያዳምጡ በጣም መልካም ነው። በዓለም ዙሪያ የታዳጊዎች የአእምሮ ህመም መጨመሩን የተለያዩ ጥናቶች ያሳያሉ። በተለይም ቴክኖሎጂና ማህበራዊ ሚዲያውም የራሳቸው የሆነ የስነ ልቦናዊ ጫናዎችን አስከትለዋል። እንደ ኢትዮጵያ ባሉና የስነ ልቦና ድጋፍ ባልተስፋፋባቸው ቦታዎችም የትምህርት ቤት ስነ መማክርት የሃይማኖት አባቶችና ቤተሰቦች ትልቅ ሚና አላቸው። ከአሜሪካ ድምጽ የደንገረመው የተከታተላችሁ ተከታተላችሁ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶን ነው። ከዚህ በመቀጠል ደግሞ አንዲት ደራሲ እናስተዋወቃቸዋለን። ኤልዛቤት አደመ ትሰኛለች። እቺ ደራሲ ቢዮንድ ዘ ሰንራይዝ የተሰኘ መጽሐፍ አሳትማለች። የጻፈችው መጽሐፍ ከራሷ ረዥም ማያስከፊ ና አስፈሪ የስደት ህይወት የተወሰደ ና ያሳለፈችውን እውነታ የሚያስቃኝ እንደሆነ ኤልዛቤጥ ትናገራለች። ያነበቡትም ይመሰክራሉ። በእንግሊዝኛ የታተመ ይሄ መጽሐፍ አፍሪካውያን ስደተኞች ስለሚያሳልፉት ህይወት ለዓለም ለማሳየት የታሰበ እንደሆነም ደራሲዋ ትናገራለች። ሀብታሙ ስዩም ከኤልሳቤጥ አደመጋ ስለ ስደት ህይወቷ እንዲሁም ስለ መጽሐፉ ዘለግ ያለ ቆይታ አድርጓል። ቀጥሎ ይቀርባል። መጽሐፉ አንባቢያንን በብዙ የስሜት ውጣ ውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ለአንቺ ለጻፊዋ ደግሞ የበለጠ የሚከብዱ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አይምሮ ረፍት ለማግኘት ነው ወይንስ ከአንቺም ተሻግሮ የብዙ ወጣቶችን ህይወት ቤታደግልኝ በሚል ሀሳብ ነው የጻፍሹ? በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳኸው መጽሐፉን ምክንያት ያስፈልገኛል ብዬ አላስብም። በዚህ መንገድ ካለፉ በዚህ ውጣ ውረድ ከተጓዙ ወጣቶች አንዷ ነኝ። ግን ይህን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻለሁ ምን አገባኝ ብዬ ትቼ አርፌ እንዳልቀመጥ እኔ ከሞት ኩሰር ዳይብ ይብቀል ሊሆንብኝ ሆነ በጣም ብዙ እስካሁንም ድረስ መንገዱ ሊያቆም አልቻለም። ብዙ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ባሎቻችን፣ ዘመዶቻችን ይሆናሉ። አሁንም ድረስ ይህ ጉዞ ሊያቆም አልቻለም፣ ሊታገድ አልቻለም። አሁንም የብዙ ወጣቶች ሕይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ የአንድ ሳራን ሕይወት ብቻ አይደለም እዚህ ጋር ማንሳት የፈለግኩት። በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ በስቃይ ላይ እየተጓዙ ያሉት በጣም ብዙ እህትና ወንድሞቻችን አሉ። ሊቢያን ለምሳሌ እንውሰድ ልበል። እኔ በነበርኩበት ሰዓት፣ ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ጋር ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት አንድ ቤት ውስጥ ነው የሚያስቀምጣቸው። ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉ እስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለኔ እረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይንም ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረድቶኝ አሁን ያለሁበት ደረጃ ላይ ባልደርስ አሁን እነሱ ያሉበት ቦታ ላይ ነበር ነው የምገኘው ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ። እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምጬ ሟቿ እኔ ነበርኩ አንዷ ነበርኩ። እግዚአብሔር ለዚህ ስላበቀ ለምስክርነት ፈጣሪ ስላስቀመጠኝና የሌሎች እህቶቼን ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ማ ያለውበት ደረጃ ደርሻለሁ፣ እግዚአብሔር ይመስገን ብዬ አርፌ መቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ፣ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ። ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆመው ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው? ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው እና ራሳችን ልናተርፍ የምንችለው? የሚለውን ከሀገር ላልወጡት ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ ራሳቸውን መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው። ዋና ገጸ ባህሪ ሳራ፣ ፈተናዎች እየተነባበሩባትም ተዋናይ ለመሆን ማለሟን አላቆመችም። ሶስት አህጉራትን የሚያቆራረጥ ስደት ውስጥ የገባችበት ምክንያትም ይሄ ነው። የዛሬዋ ኤልሳቤጥ የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክተ ይሁን የአሁኗ ኤልሳ ወይም ሳራ ብዬ ብጠራው ማለት ነው በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ። እና እዛ ትምህርት ቤት ሄዶ መማር፣ ራስን ማስተካከል፣ ራስን ማሳደግ ይቻል ነበረ። ግን ይሄንን ነገር ከማገናዘብ ጉድለት ነው። ለቤተሰቦቿ ብትነግራቸው እና አይ ውሳኔዋን ብታሳውቃቸው ኖሮ ቤተሰቦቿ ጋር ብትመካከር ኖሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበረ። የደላላ ውጥመድም አትሆንም ነበር። እንደዛ ውጣ ውረድም አትጋፈጥም ነበረ። መጽሐፉን አንብቤዋለሁ። ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታሰበም ወይ? ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ ፊን የፈታቱ አማርኛ ስለሆን በሌላ በሌላ ቋንቋዎችን ይወጣሉ እንደ እግዚአብሔር ፈቃድ ግን አሁን በአማርኛ ትርጉሙን ሰርች ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል። አርትኦት እየተሰራ ነው። ኢትዮጵያ ውስጥ እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ ኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቅርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስበዋል። ከመጽሐፉ ወጣ እንበል። ተዋናይት ነሽ፣ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል። የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዙ ዘርፎች ላይ እየተንቀሳቀሽ ትገኛለች። በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርተው ለመስራት ምን ያክል ፈታኝ ነው? ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር ምን ልምድ አገኘሽበት እስካሁን ድረስ? ጥያቄ በጣም ተዋናት፣ ለመሆን ፈተና አለው አልጋ ባአልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለው መስዋዕቶች አሉ። ውጣውረድ ያስፈልገዋል፣ ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን፣ ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል በዚህ ምድር ላይ። ዛሬ ገና ጅማሬ ላይ ነኝ እኔ። ገና ገና መጀመሪያ ነው። ግን ምንም ነገር ማድረግ ይቻላል፣ ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይ ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ እንትኖች አሉ። ሰውም ከጎንም የሚልህ ነገር ሊኖር ይችላል። ጥቁር ነህ፣ ቋንቋ አትችልም፣ አክሰንት አለህ፣ የሌላ አገር ዜጋ ነህ። እሱ ሁሉ ይመጣብሃል። የሉም ለማለት አይደለም። እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው ኒውዮርክ ማካዳሚ ስኩል ነው ትምህርት ቤት ሄጄ የተማርኩት በተዋናይነት ነው። ዲግሪ የመጀመሪያ ዲግሪ ነው የያዝኩት እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቁርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ፣ ወይም ማታ እየሰራ ቀን እየተማርክ ብዙ አዲሽን አርገህ ብዙ ነው ነው የምታገኘው አይሆንም ተብለህ ነው የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማድረግ ይቻላል። በዚህ ምድር ላይ ማድረግ ማይቻል ምንም ነገር የለም። እኔ በበኩሌ እያረኩት ያለው አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር የአለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ ባህል ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር ይሄንን እና እንደምታውቀው ብትንትን ብለን እዚህ ሀገር የምንኖረው ብዙ እንትን የለም እና እንደ አጋጣሚ ሆነው የዛሬ ዓመት ፓንአፍሪካ ፊልም ፌስቲቫል ካስቲ ያደረግኩበት ካስቲን ዳይሬክተር ወይም ፊልም አክተረሶችን መራጭ ሁኔ የሰራሁበት ፊልም ፓንአፍሪካ ፊልም ፌስቲቫል ገብቶ ነበር። ና ለዛ ሲሄድ የሆኑ አሁን አብረኝ የሚሰሩትን የስራ ባልደረቦች እነሱን አገኘውኝ፣ ከእነሱ ጋር ተገናኘን። ና ሀሳቤን ነገርኳቸው። እናንተን እዚ ያላችሁ እኔ እዚ ይኖራለው አንተዋወቅም፣ ግን አንድ አሶሴሽን ብንመሰርትና ትልቅ ነገር ለሀገራችን አሻራ ጥለን እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች አራት አንደኛ ዓመቱን ይይዛል። የሀበሻ ፊልም አሶሲሽን። የአሶሲሽኑ ትልቁ ዓላማ በፊልም ኢንዱስትሪ ውስጥ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም ዓለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን እንዴት ነው እኛስ አሁን ለምሳሌ እንውሰድ ሆሊዉድ አሜሪካ ሆሊዉድ አለ። ህንዶች ባሊዉድ ብለው አላቸው። ናይጀሪያዎችም እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካለን እንዴት ነው ተሰባስበ መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልገዋል፣ ማረሻ ያስፈልገዋል፣ ቀንበር ያስፈልገዋል፣ ሞፈር ያስፈልገዋል፣ ጎልጓይም ያስፈልገዋል። የፊልምም ስራ እንደዛው ነው። ጸሐፊ ያስፈልገዋል፣ ፕሮዲውሰር ያስፈልገዋል፣ ዳይሬክተር ያስፈልገዋል፣ ተዋናይ ያስፈልገዋል። በጣም ብዙ አሉ። ሌሎችም ክሮዎች አሉ የሚያስፈልጉ እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው ከአንድ ላይ መስራትስ በኋላ አድርገን ይዘህ ነው ይህንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው። ጥሪ በዛውን እያቀረብ ካለው መጽሐፍሽ ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በምታሳይበት ትዕይንት ነው። መጽሐፍሽ ወደ ፊልም ይቀየር ቢባል ግን በየትኛው የመጽሐፍሽ ትዕይንት እንዲጀምር ትፈልጊያለሽ? እውነት ለመናገር መጽሐፊም ወደ ፊልም ባይዘ ወይ ዶኪሜንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ። ከባለሙያዎች ጋር አብረን ያው ከእነሱ ጋር መስራት ጀምረናል። የመጀመሪያው ዶኪሜንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያው እስክሪቢቱ ስራ ላይ ነው ለመስራት ማለት ነው። እውነት መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ፣ እሱ እንግዲህ ከባለሙያ ጋር ተማክሬ የሚወስነው ውሳኔ ነው። አሁን መናገር የሚችለው ነገር አይደለም። ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሙ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም ይሄንን ማድረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለፍ የማልፈልገው አንድ ነጥብ፣ ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገውን እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ የከሌ ልጅ ኢንጂነር ሆነ የከሌ ልጅ እንደዚህ ሆነ ሲባል፣ ኦኬ ደስ ሁለት ሰው ስንሰማ አባቴ ኢንጂነር በሆንለት ነው የሚወደው ወይም ደግሞ አባቴ ዶክተር በሆንለት ነው የሚወደው ወይም አባቴ እንዲሆንለት ነው የምወደው ብለን ያንን ፍላጎት ይዘን ሄድና የራሳችንን ህልም እንረሳዋለን፣ የራሳችንን ህልም እንገለዋለን። በህፃንነታቸው ልጆቻችን መሆን የሚፈልጉትን ነገር ብናቅላቸውና ብናግዛቸው ከጎናቸው ብንሆን ልጆቻችንን አበርትተን መሆን የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማንፈልግ አይደለም። ማንኛውንም መሆን የሚፈልጉትን ነርስም ይሁኑ፣ ፖሊስም መሆን ይፈልጉ፣ ወታደርም መሆን ይፈልጉ ዶክተርም መሆን ይፈልጉ። ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን ይፈልጋለሁ የሚሉትን ነገር አንዳንዴ እንደ ቁም ነገር ቆመን ብናየው ልጆች ናቸው አይ ደግሞ የልጅ ብለን ከምንል ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ኤልሳቤት አደመ፣ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። በእጅጉ አመሰግናለሁ፣ አመሰግናለሁ። የተወደዳችሁት ባለሙሉ ተስፋነን ጋቢና ቪ የሬዲዮ በቴሌቪዥን መሰናዶው በሳተላይት ኢትዮ ሳት ላይ እንዲሁም ደግሞ በቪያም ሀሪክ ድረ ገጽ ላይ ና ፌስቡክ ገጽ ላይ የሚተላለፍ ይሆናል። ዝግጅቶቻችንን አሁንም አብራችሁን በመሆን እንድትከታተሉ እንጋብዛለን። ወጣት ሰኝዱጋ በእንግሊዝ ሀገር በሳይክል ስፖርት ላይ ስትሳተፍ ቆይታ በቅርቡ ወደ ሀገሯ ተመልሳለች። ይህች ወጣት አሁን ወደ ትውልድ ቀዬዋ ነቀምቴ ተመልሳ ለሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች ከአስር በላይ የሚሆኑ ሳይክሎችን ድጋፍ በማድረግ ሴቶች በሳይክል ስፖርቱ ላይ እንዲሳተፉ ለማበረታታት እየጣረች ትገኛለች። ናኮር መልካ እንደሚከተለው ያቀርብልናል። ወጣት ሙርቲ ኡጋሰኝ የነቀምቴ ከተማ ተወላጅ ስትሆን በእንግሊዝ ሀገርም ለበርካታ ዓመታት መኖሯን ትናገራለች። በእንግሊዝ ሀገር ቆይታዋም የሳይክል ስፖርት ክለብ ውስጥ ስትወዳደር መቆየቷንና በአንድ ወቅት ተሸላሚ እንደነበረችም አስታውሳለች። ወደ ትውልድ ከተማዋ ተመልሳ ባለፈው ሳምንት ውስጥ በሁለት ሁለተኛ ደረጃ ትምህርት ቤት ውስጥ ለሚማሩ አስራ ሶስት ሴት ተማሪዎች ሳይክሎችና የስፖርት አልባሳት ገዝታ ማበርከቷን ተናግራለች። ለዚህም በጎ ተግባር ያነሳሳትን ስትገልጽ መጀመሪያ ሳይክል በጣም ወዳለው ሳይክል ግን እንደ ልቤ እንደምፈልገው የማገኘው ስፖርት አልነበረም። ብዙ እድሉን አግኝቼ ልሳተፍ አልቻልኩ። ነገር ግን በውጭ ሀገር በመሆን እድሉን ስላገኘው በሳይክል ክለብ ውስጥ ታቅፌ ሳይ ፍቅሩም በጣም እየጨመረ መጣ። ከዛ ወደ ሀገር ቤት ስመለስ ምናልባት ድጋፍ ካገኘው እኔም ለሚመጣው ትውልድ አንድ ነገርን አርጌ ማለፍ እችላለሁ ብዬ አሰብኩ። በኋላ ይህንን ሀሳብ ወደ ተጨባጭ ነገር እንድለውጥ ያደረጉኝ የተለያዩ ሰዎች አሉ። በእነሱ ድጋፍ ምክንያት እንግዲህ አስራ ሶስት ሳይክል እና የሳይክል ክለብ በነቀምት ከተማ ውስጥ እንዲቋቋም እንግዲህ አንደኛውን ስራ ሰርቻለው፣ ማለት ነው። ሙርቲ እንደምትለው ይሄ በጎ ተግባር ሴቶችን በሁለት መንገድ ያግዛል። ለምን ሳይክልን እና ትምህርትን አንድ ላይ የሚያጣምር ነገር ወይም ማዕከላዊ ነገር ያደረገን ነገር እንኳን ብሰራ፣ እኔ ባልኖር እንኳን ክለቡ ሊቀጥል በሚችልበት ሁኔታ ለምን አልጀምርም ብዬ ወደዚያ ሳመጣው ሁለት መቶ ሺህ ወደሚጠጋ ወጪ አውጥተን ከብዙ ልፋት በኋላ እንግዲህ ይሄ ተመስርቷል። ከዚህ በኋላ ላለው እውነት በጣም ብዙ ተስፋ አለኝ። እድሉ ላልነበራቸው ሴቶች በተለይም ደግሞ ሁለተኛ ደረጃ ተማሪ ሴቶች ላይ ፎከስ በማድረግ እነሱም ከትምህርት ቤታቸው ብዙ ሳይለዩ እዛው ትምህርት ቤት ውስጥና አካባቢው ላይ ሆነው ሳይክል እየነዱ ኮንፊደንሳቸው እንዲመጣ ትሬኒንግ እንዲያደረጉ በሚል በዚህ ሀሳብ ወደዚህ ገብተናል። ወደፊትም እንግዲህ የእኔም ሀሳብ ምሳሌዎች ሆነው ሳይክል በመንዳት ብቻ ሳይሆን በትምህርታቸው ከዛም ባለፈ ደግሞ በጸባይ፣ በጥሩ አመል፣ በጥሩ አድራጎት ለልጅ ሴቶች ከዛም ባለፈ ለወንዶች ምሳሌ እንዲሆኑ ነው። ወጣቷ በነቀምቴ ከተማ የሴቶች ሳይክል ክለብ እንዲመሰረት ከፍተኛው ሚና መወጣቷን የጠቆሙት የከተማው ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ወንዴ ዲሳሳ ይህንን ጥረት እንደሚደግፉ ተናግረዋል። በነቀምት ከተማ የሴቶች ሳይክል ክለብ ከዚህም ቀደም አልነበረም። ነገር ግን እቺ ወጣት በራሷ ተነሳሽነት አስራ ሶስት ሳይክሎችን በመግዛት ቀሶና ከደርጌ ትምህርት ቤት አስራ ሶስት ሴት ተማሪዎችን በመመልመል በክለብ ውስጥ እንዲ እንዲታቀፉ እና በነቀምት ከተማ ለመጀመሪያ ጊዜ የሴቶች ሳይክል ክለብ እንዲቋቋም ትልቅ ስራ ነው የሰራችው፣ ማለት ነው እንግዲህ ይህ ድርጊት በጣም ደስ የሚያሰኝና ለሌሎችም እንኳን ትልቅ ምሳሌ መሆን የሚችል ነገር ነው። በከተማችንም ሆነ በሌላም ቦታ ወጣ ብለን ስንመለከት የሴቶች በስፖርት ውስጥ ያላቸው ተሳትፎ ያናይልም እንትን አይደለም። ግን አሁን እዚህ ውስጥ እኛ የምንመለከተው ነገር ምንድን ነው? አንደኛ ይሄ የሚያሳየው ነገር ምንድን ነው? እኛም እንደ ወጣት ስፖርቶችና ስፖርት ጽፈት ቤት ዞር ብለን እራሳችን እንድንመለከት እና የሴቶችን ተሳትፎ ለማሳደግ መስራት እንዳለብን ነው የሚያሳየን ማለት ነው። ሳይክል ከተበረከተላቸው ሴት ተማሪዎች መካከልም በሳይክል ስፖርትና ትምህርታቸው እንዲበረቱ ወጣት ሙርቲ እንደምታበረታታቸው ገልጸዋል። ሚያዊ ዘላለም ነው። ሙርቲ በጣም ጥሩ ነገር ነው ያደረገችልን። በትምህርታችንም እንድንበረታ በሳይክሎ እንድንበረታም፣ ስማችንን እንድናስጠራ፣ የሳንስን እንድናስጠራ ነው ያደረገችልን። በጣም ነው ምናመሰግናት። ሙርቲ ለእኛ ያደረገችው ነገር በጣም ትልቅ ነገር ነው። የትምህርታችንም ጎበዝ እንድንሆን ትነግረኛለች። አንደኛ እስከ ሶስት ከወጣችሁ ደግሞ ሽልማት ትሰጣችኋለሁ። በትምህርታችሁም ጎበዝ መሆን አለባችሁ። ለሳይክልም ጎበዝ መሆን አለባችሁ። እንደ ወንዶች መሆን አንችልም እንዳትሉ ትሆናላችሁ አለች ሙርቲ። የሳይክል ስፖርትን ከልጅነቷ ጀምሮ የምትወደው መሆኑን ጠቅሳ ለቀላል የመጓጓዣ አገልግሎት ጭምርም እንደሚሆን ተናግራለች። ሳይክል ለእኔ በጣም ደስ የሚለኝ ስፖርት ነው። እኔ እንጃ ፍቅሩ ለመግለጽ እውነት አልችልም። አንደኛ ሳይክል ላይ ሆኜ በተለይም በገጠር ስነዳ ያለኝ በውስጥ የሚመጣው ስሜት የተለየ ነው። በተለይም ሴቶች ቢለማመዱት እንደኔ እኔ እላለው። ከዛ ባለፈ ደ ስፖርት ብቻ ሳይሆን የትራንስፖርት ሚንስ ሊሆነን ይችላል። በቃ የአየር ብክለት በጣም ካደጉት ሀገር ብዙ የምንማረዋለን። እኛ ገና እያደግን ነው እና ከዚሁ ኢንፍራስትራክቸራችንን ብናስተካክል የትራንስፖርት ሚንስ ሊሆነን ይችላል። የነቀምቴ ከተማ ወጣቶች እና ስፖርት ጽሕፈት ቤት በሙርቲ ጥረት ከተቋቋመው የሴቶች ሳይክል ክለብ ጎን ለጎን የሴቶች የእግር ኳስ ቡድንም ለማቋቋም ማቀዱን አስታውቋል ለአሜሪካ ድምፅ ናኮር መልካ ከአምቦ ከጋቢና ጋር ቆይታችሁን ለማድረግ ስለወሰናችሁ እናመሰግናለን አርብ ምሽታችንን አገባደን ወደ ሰንበት እየተጠጋን ነው የእረፍት ቀናቶች እየተቃረቡ ነው እኛም ዝግጅቶቻችንን እያገባደድን ነው ግን ከዛ በፊት ሙዚቃን ጋብዛቸዋለን። ねえ。<music> Vision ain't no stopping me A lot of money on me Monopoly ነበረች። ሚውዚክ ፓወር ስትል የተጫወተችልን አብራችሁን ስላመሻችሁ እናመሰግናለን። ስናስተናግዳችሁ ያምሸነው የደንገረመው መሰናደውን በመምራት ንጉሱ ታምሬ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። አብራችሁን ስላቆያችሁ እናመሰግናለን። ደናደ